ከማህበረሰብ ለማህበረሰብ የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ፌብሩዋሪ 15 የካቲት 8 ታላቅ የእግር ጉዞና የቤተሰብ ቀን በሚል መጠሪያ ለሦስተኛ ጊዜ የሚካሄድ ማህበረሰባዊ ዝግጅት አሰናድቷል። ይህንኑ አስባብ በማድረግም ከመላከ ፀሐይ ቆሞስ አባ ገብረ ሥላሴ ጎበና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ሥራ አስኪያጅ ዶክተር ተፈሪ በላይነህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ጋር ተነጋግረናል። መነሻችንን ያደረግነው የእግር ጉዞው ዋነኛ ዓላማና ግብ ምንድን ነው በሚል መጠይቅ ነው። መላከ ፀሐይ ቆሞስ አባ ገብረ ሥላሴ እንዲህ ያስረዳሉ። እዚር ስጥልኝ አቶ ካሳሁን በቅድሚያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት፣ በዓለ ጥምቀት ሁላችንንም አደረሰን አደረሰህ። አመት አመት ይድገመን። የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ግሬት ዎክ በሚል የእግር ጉዞ ለጤንነት እና ለፍቅር በሚል ይህንን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ብዙ መስተጋበር ያለውን መርሃ ግብር ከጀመርነ ሶስተኛ አመታችን ነው። እግዚአብሔር ይመስገን። እንግዲህ አላማው ቤተ ክርስቲያን የሁሉ እናት የሁሉ መሰባሰቢያ፣ የሁሉ ማገናኛ ትንሹንም ትልቁንም ሰብስባ የምትመግብ የምትባርክ፣ የምታጽናና እንደመሆኗ መጠን በዚህ ራቅ ባለው ዓለም የሚኖረውን ወገናችንን ማገናኘት፣ ማቀራረብ፣ ማስተዋወቅ በተለያየ መንፈሳዊ ማህበራዊውም ኢኮኖሚያዊውም በሀገርም ጉዳይ በማንኛውም እንዲቀራረብ፣ እንዲተዋወቅ፣ እንዲግባባ ማድረግ ነው አላማው። አቶ ካሳሁን ዶክተር ተፈሪ ዘንድሮ ለሶስተኛ ጊዜ ነው ሊካሄድ ሲታሰብ፣ ሁለት የጉርጉዞዎች ተካን ተካንውነዋል። ቀደም ሲልም እንዲሁ ካለፉት ሁለት የጉርጉዞዎች ተሞክሮቻችሁ ምን ልምድ ቀስማችኋል? በዘንድሮውስ ምን የተለየ ዝግጅት ይኖራል? ፕሮግራሙን አስመልክቶ ለምእመናን እንደምን ያስረዳሉ? እሺ ጋር ይስትልኝ፣ አቶ ካሳሁን በቅድሚያ በጌታችን የኢየሱስ ክርስቶስ የልደት በዓል እንዲሁም የጠቅስ በዓል ክቡር አባታችን መላከ ፀሐይ ሲያስረዱት ይሄ ሶስተኛ ጊዜያችን ነው። የበፊቱ ሁለቱ ዝግጅቶች እዛው ቤተክርስቲያናችን አካባቢ ነበር የተደረጉት። ያም አባታችን ከገለጹት የመቀራረብ የመነጋገር አላማ በተጨማሪ ቤተክርስቲያናችን እዛ አካባቢ መኖሩንም ለማሳየት ከቤተክርስቲያናችን ተነስተን በአቅራቢያው ባሉ ጎዳናዎች ሄደን ነበር የተመለስ ነው። ሁለት ጊዜ እንደዛ ነበር ያደረግ ነው። አሁን ይሄኛው ነገር በአባታችን ሀሳብ አመንጭነት፣ አሁን ደግሞ እስቲ አንድ ሬዲዮም አይነት ቦታ ላይ ተሰባስበን ዝግጅቱን ብናደርግ በሚል ሀሳብ አምጥተው ሁሉም ሰው ተስማምቶበት በዛ ነው እየሰራን ያለ ነው። ስለዚህ የነበሩን ተመክሮዎች ከባለፉት ጊዜያት በእውነቱ የሰው ቁጥር ትንሽ ሊበዛ ሊያንስ ይችላል፣ ግን የነበረውን ዓላማ አሳክቷል ማለት እንችላለን። ሰው ተቀራርቦ እየተጫወተ የሚያውቀው ከማያውቀው ጋር ሆኖ ስለተለያዩ ጉዳዮች እየተጫዋወተ የሚሄድበት የሚቀራረብበት እንደ ለዓለማዊውም ኑሮ ራሱ ወሰነ ጥቅም ያለው ስራ የሌለው ሰው አንዱ ሰው የሚያመላክትበት እንደዚህ አይነት ነገሮችን አስተውልናል። በአሁኑ ቀኑንም ትንሽ አጀስታ አድገን ምናልባት ኢትዮጵያ ለእረፍት የሄዱ ሰዎችም በሚመለሱበት ሰዓት፣ ስለዚሁ ደግሞ አንድ ቦታ ሰብሰብ ብለን ረዘም ላለ ሰዓት ትቆይበት የተለያዩ ዝግጅቶች ናቸው የተዘጋጁት። ስለዚህ ከበፊቱ ዓላማ በመነሳት በተጨማሪ ምዕመኑ ተሰባስቦ በአንድነት ቀኑ ሙሉ የሚያከብርበት ፕሮግራም ነው የተዘጋጀው። መላከ ፀሀይ ቆሞሱ አባ ገብረስላሴ ቀደም ሲል እንዳነሱት የመንፈሳዊም ማህበራዊ ህይወቱም የዚህ የጉርጉዘው ብርቱ ሚና እንዳለው አንስተዋል እንዲሁም ከጤና አኳያ በተለይ ከመንፈሳዊ ህይወት አኳያ የዚህ የጉርጉዘው እንዲሁም በማህበራዊ መስተጋበር አኳያ የሚኖረው ትሩፋቶች ምንድን ናቸው በራችሁስ ለቅዱስ ሚካኤል ቤተ ክርስቲያን አባላት ብቻ ነው ክፍትነቱ ወይስ ለማናቸውም ኢትዮጵያውያን ወይም ሌሎች ወገኖችም ጭምር ነው? እግዚአብሔር ይስጥልኝ። አቶ ካሳሁን፣ መንፈሳዊውን፣ ማህበራዊውም፣ ኢኮኖሚያዊው ጠቀሜታ ያለው ነው። መንፈሳዊነቱ ምንድን ነው? ወንድሞች በህብረት ቢኖሩ በአንድነት ቢገናኙ ቢተዋወቁ፣ ቢመካከሩ እጅግ ያማረ ነው፣ እጅግ የተወደደ ነው ይላል ነቢየ እግዚአብሔር ዳዊት በመዝሙሩ። በአጠቃላይ በመንፈሳዊውም ዓለም ይሁን በዓለማዊው ዓለም ህብረት፣ አንድነት፣ መተዋወቅ፣ መገናኘት እጅግ ዘርፈ ብዙ ጥቅም አለውና ለመንፈሳዊ ህይወታችን ቤተ ክርስቲያናቸው እንደምትፈልጋቸው እንደምታስባቸው ቤተ ክርስቲያን በቅዳሴው፣ በውዳሴው፣ በዝማሬው ብቻ ሳይሆን ማህበራዊ ህይወታችንም፣ ለመተዋወቃችንም፣ ለፍቅራችንም፣ ለሰላማችንም፣ በስፖርታዊ እንቅስቃሴ ለጤንነት በምናደርገው ጉዞም ታስብልናለች ብለው እንዲያስቡ ህመናን እርስ በርሳቸው ተዋውቀው መንፈሳዊ ህይወታቸውን እንዲያጠናክሩ አንዱ አንዱን እንዲያግዝ አንዱ ለአንዱ መበርታት ምክንያት እንዲሆን ለመንፈሳዊውም ለማህበራዊውም ለኢኮኖሚያዊውም እጅግ በጣም ጠቀሜታ አለው እና ይህንን በማሰብ ነው ይህንን መርሃ ግብር የነደፍ ነው የጀመር ነው። ለምሳሌ እኔ ከአንዱ ጋር ስገናኝ አንዱ ከሌላው ጋር ሲገናኝ ስለሁሉም ነገር ነው የሚወያየው። ስለ ቤተክርስቲያን ቤተክርስቲያን ትሄዳለህ ወይ? አስቀድሳለሁ ወይ እያለ መንፈሳዊ ህይወቱንም ይጨዋወታል። ከዛ ቀጥሎ ደግሞ ያለበትን ማህበራዊ ኑሮ ደግሞ መስተጋብር ደግሞ ያነሳል፣ ያወራል፣ ይወያያል። ስለ ሀገሩም ይወያያል፣ ስለ ማንኛውም ሃሳብ ይወያያል። በዚህ ጊዜ በመንፈሳዊ ህይወትም አንዱ አንዱን ያግዘዋል፣ በማህበራዊ ህይወትም አንዱ አንዱን ይመክረዋል፣ ያሳየዋል መንገዱን። በዚህ ብትወጣ በዚህ ብትገባ ይለዋል እና ብዙ ጠቀሜታ ነው ያለው። ሁለተኛው ጥያቄ ለአጥያ ቤተ ክርስቲያን ለእናንተ ለሜልበር ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ብቻ ነው ወይ ሌሎችን የሚያካትታል? ለተባለው ጥያቄ ወጣ ያደረግነው ሁሉም ኢትዮጵያውያን እንዲሳተፉበት ነው። ሁሉም ኢትዮጵያውያን በተለይ በዚህ አመት ከነሱ ግሬት ወክ ኤንድ ፋሚሊ ዴይ ነው ያልነው እንቅስቃሴው ስፖርታዊ እንቅስቃሴው በእግር ጉዞ ማድረኩ የተለያዩ የስፖርት አይነቶች ማከናወኑ እንዳለ ሆኖ ደግሞ ፋሚሊ ዴይ ደግሞ ቤተሰብነት ምን መሰረትበት ሁሉም በሜልበር እና በአካባቢው የምንኖር ኢትዮጵያውያን ቤተሰብነትን ምን መሰረትበት ሁሉም በዚህ በከተማችን ያሉ አጥቢያዎች የሚገናኙበት ብለን ያሰብ ነው። የሚካኤል ብቻ ሳይሆን የሜልበርን ደብረ ገነት ቅዱስ ሚካኤል የሜልበርን ደብረሰላም ሰላም መድኃኒዓለም ቤተ ክርስቲያን፣ የሜልበርን ምራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን፣ የሜልበርን የሜልበርን መካነ ሰላም ልደት አለ ማርያም፣ የሜልበርን ደብረ ጽዮን ቅድስት ማርያም፣ የሜልበርን ኪዳነ ምሕረት የኤርትራውያን ወንድሞቻችን ኦርቶዶክሳውያን የበለጠ የምንቀራረብበት ፋሚሊ ቤተሰብ የምንሆንበት የወደደ ሁሉ መጦ የሚሳተፍበት ጉዞውንም ግንኙነቱንም ትውውቁንም በቤተሰብነት የምናሳልፍበት ቀንንም መልካም ሀሳብ ብሎ ደግፎ መጦ ሁሉም አብረን የምናሳልፍበት ቀን ብለን ያሰብነው እና ለሁሉም ነው። ለሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን ምዕመናን ወይም አባላት ብቻ ሳይሆን በሜልበር እና በአካባቢው ለምንኖር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም ለኢትዮጵያውያን ሁሉ የደስታ ቀን፣ የፍስሐ ቀን፣ የመተዋወቅ ቀን፣ አብሮ የማሳለፍ ቀን፣ አብሮ የመብላት ቀን፣ አብሮ የመጠጣት ቀን፣ አብሮ የመወያየት ቀን ብለን ያሰብነው። አቶ ካሳሁን፣ ዶክተር ተፈሪስ በዕለቱ የሚካሄዱት አብይ ዋነኛ ክንውኖች ምንድን ናቸው? መርሃ ግብሮቻችሁን የዘረጋችሁት በምን መልኩ ነው? እሺ፣ አመሰግናለሁ አቶ ካሳሁን። ምናልባት እዛ ውስጥ ከመሄዴ በፊት እንደው ትንሽ አንዳንድ ነገሮችን ጎላ ለማድረግ ያለው የዚህ ጥቅሙ በሚለው ላይ ለምሳሌ ከባለፉት ልምዶቻችን ስንነሳ ልጆች አብሮ ይጓዙ ነበር። ራሴ ፐርሰናል እያየሁትን ነው እና ልጆቹ ሲወያዩ ምን ጥሩ ጥሩ ነገር የተገኛለ ቢባል ለምሳሌ አስራ ሁለት የጨረሱ ልጆች ኦልሬዲ ዩኒቨርሲቲ ውስጥ ካሉ ልጆች ጋር አብረው ወክ እያደረጉ እነዛ ልጆች ምን እያጠኑ እንደሆነ እዛ ቢገቡ ምን አይነት ሰብጀክቶች ላይ ፎከስ ማድረግ እንዳለባቸው፣ ያ እንግዲህ ባለማዊት እና የሆነው በመንፈሳዊ ደግሞ እንደው ያን ያህል ቤተክርስቲያን የማይመጡ ወጣቶች ከሚመጡት ወጣቶች ጋር አብረው እየሄዱ እንደዚህ እንደዚህ አይነት ትምህርቶች በቤተ ክርስቲያናችን ይሰጣል፣ ለምን አትመጣም፣ ለምን አትመጭም እየተባባሉ በዛ ሁሉ ወደ ቤተ ክርስቲያን ቤተ ክርስቲያኗ በምትሰጠው አገልግሎት እየመጡ የሚሳተፉ ልጆች እንዳሉ፣ እንደዚሁ ደግሞ የስራ አጋጣሚም እዚህ ጋር ነው የምሰራው የተባባሉ አዋቂዎቹም ልጆቹም ጥቅም ያገኙበትን ነገር አስተውለናል። ክቡር አባታችን እንዳሉትም ይህ ለመላው ኢትዮጵያዊ የሚሆን ነው። ይህንን በማስመልከት ደብዳቤዎች ኦልሬዲ መላክ ጀምረናል። ለኢትዮጵያ ኮሚኒቲ ለብሬዝ ሀት ነቃቸው ተሰማ ስፖርት ክለብ እንደዚሁ ለመሳሰሉት እየላክን ነው እና ሁሉንም ኢትዮጵያ የሚያቅፍ በኢትዮጵያዊነት ተገናኝተን አፈፃዊነትን ሳይለቅ ጥሩ ጊዜ የምናሳልፍበት ነው ወደ ጥያቄ ስትመለስ በእለቱ ቅድም እንደተነጋገርነው ፌብሩዋሪ አስራ አምስት ነው የሚሆነው ቅዳሜ ከዋን ኦክሎክ ጀምሮ ነው ዝግጅቱ የሚካሄደው የተለያዩ ስፖርታዊ እንቅስቃሴዎች ተካተዋል ያው ከስሙ ስንነሳ ታላቁ የእግር ጉዞ ነው ስለዚህ እዛው የሚኖረው ስቴዲየም ውስጥ ዙሪያውን በህብረት ወክ ይደረጋል። ከዛ በኋላ የእግር ኳስ ውድድሮች በተለያየ እድሜ ክልል ልጆቹንም፣ አዋቂዎቹንም፣ ሴቶችንም፣ እህቶቻችን፣ እናቶቻችንም ያማከለ የእግር ኳስ ውድድር ይኖራል። የተለያዩ አይነት ሩጫዎች ይኖራሉ። ዱላ ቅብብል እንደዚህ የሚታከልበት ገመድ ጉተታ ይኖራል። ጠረጴዛ ቴኒስ፣ ቅርጫት ኳስ እዛው አካባቢ እሱንም ኦርጋናይዝ ለማድረግ የሞከርን ነው። እነዚህ ደግሞ ትንሽ ፈን ያላቸው ነገሮች እንቁላል በማንኪያ ይዞ ሩጫ፣ ጆንያ ውስጥ ሆኖ ሩጫ፣ እንደዚህ አይነት ነገሮች ተካተዋል። ቦታው አርንዴል ፓርክ ሪዘርቭ ነው የሚባለው አርንዴል ፓርክ ሪዘርቭ። ይሄ ቦታ አርባ ዘጠኝ ፌዴሬሽን ቡልቫርድ ላይ ነው የሚገኘው ትሩገኒና ዛሻው። እንደገና ለመድገም አርንዴል ፓርክ ሪዘርቭ ፎርቲ ናይን ፌዴሬሽን ቡልቫርድ ትሩገኒና ሰላሳ ሀያ ዘጠኝ ነው። ስለዚህ ከዋን ኦክሎክ ጀምሮ እዛ እንገናኛለን። እንግዲህ መቼም ስፖርት እንደመሆኑ መጠን ሰው ከተጫወተ በኋላ ይርበዋል፣ ይጥመዋል። ያንንም እንግዲህ ይሄ ኮሚቴ አስቦ የተለያዩ ምግብና መጠጥ ለአዋቂዎችም ለሕፃናትም የሚሆን ተዘጋጅተዋል። እንደዚሁ ደግሞ ቲሸርት አዘጋጅተናል። ምናልባት ሀይ ሊሆን ስለሚችል የሻ ኮፍያ ነገር በዕለቱ ሊያስፈልጉ የሚችሉትን ነገሮች በሙሉ በአጠቃላይ ተጠንክሮ እየሰራ እዛ ነገሮች እያዘጋጀ ይገኛል። መላክ፣ ፀሀይ ቆሞሱ አባ ገብረስላሴ የታላቁን እግር ጉዞና የቤተሰብ ቀን አስመልክቶ ፌብርዋሪ አስራ አምስት ቅዳሜ ወይም የካቲት ስምንት የሚካሄደውን በተመለከተ ቀደም ሲል እንዳሉት ለሁሉም ተሳታፊ ለሚሆኑ ኢትዮጵያውያንም ሆኖ ኤርትራውያን ወገኖች በዝግጅቱ ላይ ተሳታፊ እንዲሆኑ በጠቅላላ ለማህበረሰቡ መልእክቶ ምን ይሆናል? በአጠቃላይ በሜልበርንና አካባቢው ለሚኖሩ ኢትዮጵያውያን ወገኖች የማስተላልፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች እንዲሁም በልዩ ልዩ ቤተ እምነት የሚኖሩ የምትኖሩ ኢትዮጵያውያን ወገኖች በሙሉ እምነት የግል ነው። ማህበራዊ ኑሮ መረዳዳት፣ መተዋወቅ፣ መደጋገፍ በኢትዮጵያዊነት ባህልና ወግ ልማድ በሀዘንም በደስታም ተገናኝቶ አብሮ ሀዘንንም ደስታንም ማጣጣም ግን የእኛ የኢትዮጵያውያን፣ የኤርትራውያን ልዩ ሀብታችን፣ ስጦታችን ነው እና እግዚአብሔርም የሚወደው ሰውም የሚወደው የተከበረ ባህል፣ የተከበረ ልማድ፣ የተከበረ ወግ ያለን ልማዳችንም ባህላችንም ወንጀል የሆነ በሀዘን የምናሳየው በደስታ የምናሳየው በችግር ጊዜ የምናሳየው አንዱን በመርዳት አብሮ በመኖር አብሮ በመብላት አብሮ በመጠጣት አንዱ የአንዱን ሀዘን የአንዱን ሸክም በመሸከም የአንዱን ደስታ የራስ ደስታ አድርጎ በማየት በዚህ ሁሉ የተለየ ስጦታችን ነውና የማስተላልፈው መልእክት ሁላችንም ኢትዮጵያውያን እና ኤርትራውያን በዚህ በ ሜልበርን ከተማና አካባቢው ዙሪያ የምንኖር የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ባዘጋጀው በዚህ የመገናኛ መድረክ ግሬት ወክ ኤንድ ፋሚሊ ዴይ ቅድም ዶክተር ተፈሪ እንደገለጹት በዛ በቦታው በመገኘት ከዋን ፒኤም እስከ ኤይት ፒኤም ድረስ ተፈቅዶልናልና በዚያ እንድንገናኝ፣ እንድንተዋወቅ አብረን እንድንውል አብረን ሀሳብ ለሀሳብ እንድንለዋወጥ መንፈሳዊ ጥሬን አባታዊ ጥሬን በደብሩ ሰበካ ጉባኤ በደብሩ የዚህ ግሬት ወቅት ኤንድ ፋሚሊ ዴይ ዘጋጅ ኮሚቴ ስም በራሴም ስም በቤተ ክርስቲያናችንም ስም መንፈሳዊ ጥሬን አስተላልፋለሁኝ። እግዚአብሔር አምላካችን ለዚያ ቀን ለዚህ አለ ጠብቆ በሰላም እንዲያደርሰን እመኛለሁኝ፣ እጸልያለሁኝ። የፍቅር አምላክ የሰላም አምላክ የአንድነት አምላክ እግዚአብሔር በማንኛውም ቤተ እምነት ያለው ፍቅርን ነው የሚሰብከው። ተፋቀሩ ነው የሚለው፣ ተዋወቁ ነው የሚለው። ተገናኝ ሰው የሚፋቀረው የሚዋደደውም ሲገናኝ ነው ሲገናኝ ነውና ይሄ ለመገናኘት ትልቅ መድረክ ነው። እና ያሰብነውም ሌላ ምንም ነገር ለማግኘት አይደለም። አሁን ቅድም ዶክተር እንዳለው ሶፍት ድሪንክ ለስላሳ ውሃ አለ፣ ሻይ ቡና አለ፣ ምግብ አለ። ለምሳሌ እንደ ክትፎ እንደ ጥብስ ነገር እናዘጋጃለን ብለናል። ከዚህ የሚገኘው ነገር የቤተ ክርስቲያኑን ችግር ይደፍናል ብለን አይደለም። ዋናው ዓላማችን በዚህ ከተማ በዚህ አካባቢ ያለውን ኅብረተሰብ ማቀራረብ ነው። ማቀራረብ ማገናኘት፣ ለመገናኘት ለመቀራረብ ምክንያት እንዲሆነው ለማድረግ ነው እና በእውነት ሁላችሁም ይህንን የተቀደሰ ዓላማ የተቀደሰ ጥሪ አዳምጣችሁ በዕለቱ በዛ ተገናኝተን እንድንተዋወቅ ፍቅራችን እንድናጸና አንድነታችን እንድናጸና የመረዳዳቱን የመተሳሰቡን የመደጋገፉን ህይወት አጠናክረን በዚህ ሩቅ በሆነ ዓለም ላይ ስንኖር አንድነታችን እንድናጠናክር መንፈሳዊ ጥሬን አስተላልፋለሁ። መላከ ፀሐይ ቆሞስ አባ ገብረስላሴ ጎበና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ እና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ፣ ዶክተር ተፈሪ በላይነህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ፣ ስለ ቃለ ምልልሱ እናመሰግናለን። ወጥናችሁም ስኬታማ እንዲሆን እንዳለፉት ጊዜያት ሁሉ ምኞታችን ነው። በድጋሚ እናመሰግናለን። ያም እናመሰግናለን። እንደተለመደው በዝግጅት ላይ እንድትገኙና ያለውን እንቅስቃሴ እንድትመለከቱ በዚሁ አጋጣሚ እንጋብዛችኋለን። እግዚአብሔር ይስጥልን። አቶ ካሳውን እግዚአብሔር ያክብርልን። እግዚአብሔር ይጠብቅልን። ሁልጊዜም፣ በአጠቃላይ ሁሌም እንደምለው በዚህ ሀገር የምንኖር ኢትዮጵያውያን በእናንተ በሙያችሁ የምትሰሩት ስራ ታላቅ ነውና አሁንም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያግዛችሁ። እግዚአብሔር ይርዳችሁ። እግዚአብሔር ይስጥልኝ። ما هبره